The voice of America The Away Radio Tabiano ለክርስትና ምዕመናን እንኳን ለብርሃነ መስቀሉ አደረሳችሁ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 17 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ስጥልን፣ በድጋሚ እንኳን አደረሳችሁ። የምሽቱ አስተናጋጆች አሉላ ከበደና እኔም ሶሎሞን አባተ ነን። ሀገራችን በገጠማትና የሁላችንም ልብ በሀዘን በመታው ወቅታዊ ክስተት ላይ ኃላፊነት እንዳለበት ስልጡን ዜጋ ለመመካከርና ለመወያየት መሰብሰብ ግድ ብሎናል። አቶ ካሳሁን ሁሴን የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ ምክክር መድረክ የቦርድ ሊቀመንበር ናቸው። በምሽቱ ዘገባ ይዘናል። I will release my tax returns against my lawyer's wishes. when she releases her 33000 emails i have no reason to believe that uh, he's ever going to release his tax returns because trump የመጀመሪያው ተናጋሪ የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዚደንታዊ እጩ ዶናልድ ትራምፕ የተከተሉት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን ናቸው። ትናንት ባካሄዱት የመጀመሪያ ክርክራቸው ላይ የተጠናቀረ ዘገባና ትንታኔ በአብይ ርዕስ ይቀርባሉ። ለአርዕስተ ዜናው አሉላ። የዲሞክራቷ ፕሬዚዳንታዊ እጩ ሂላሪ ክሊንተን እና የሪፐብሊካኑ ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ ስድስት ሳምንታት ብቻ ከቀረው ፕሬዝዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸውና በብሔራዊ ደረጃም የድምፅ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻቸው መልሰዋል። የሶሪያ መንግስት ወታደሮች በሰሜናዊቷ የአለፖ ከተማ መሀል የሚገኙ መንደሮችን ከአማጽያኑ ኃይሎች እጅ ማስለቀቃቸውን የመንግስት ቴሌቪዥንና ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ተሟጋጅ ድርጅት ዘገባዎች አመለከቱ የሚሉት ከዋና ዋናዎቹ ርዕሶች ውስጥ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሶሪያ መንግስት ወታደሮች የሰሜናዊቱን የአለፖ ከተማ መሀል የሚገኙ መንደሮች ከአማጽያኑ ኃይሎች እጅ ማስለቀቃቸውን የመንግስቱ ቴሌቪዥንና ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶ የተሟጋች ድርጅት ዘገባዎች አመለከቱ። የመንግስቱ ኃይሎች የፋርፍራ መንደር ከተቆጣጠሩ በኋላ ከአለፖ ዝነኛና ጥንታዊ ስፍራ አቅራቢያ ከአማጽያኑ ጋር ውጊያ መቀጠላቸው ታውቋል። ተዋጊ ኃይሎቻቸው የተሰነዘረባቸውን ጥቃት ለመመከት በከተማይቱ መልሰው በመሰባሰብ ላይ ባሉበት ወቅት የሶሪያና የሩሲያ ጦር አውሮፕላኖች ከባድ መሳሪያዎች ጭምር ድብደባ በተለያዩ የከተማይቱ አካባቢዎች አይሎ መቀጠሉን ባለፖ የከተመ አንድ የአማጽያን አንጃ መሪ ተናግረዋል። የፋርፍራ መያዝ የሶሪያ መንግስት ወታደሮች ባለፉት ጥቂት ሳምንታት አማጽያኑ ይቆጣጠሯቸው የነበሩትን በከተማይቱ ምስራቃዊ ክፍል የሚገኙ መንደሮች ያስለቀቁበትን ድል የተከተለ መሆኑም ተመልክቷል። ቁጥሩ የበዛ ሰው በተገደለባቸው የሰሞኖቹ ውጊያዎች ከሟቾቹ ውስጥ በርካታ ሕጻናት መኖራቸውና የረድኤት ሰራተኞች በትዊተር አማካኝነት ባስተላለፏቸው መልዕክቶች አሳይተዋል። የሕክምና ባለሙያዎችና በቂ አቅርቦት የሌላቸው ሆስፒታሎች በቁስለኞች መጨናነቃቸውንም ተናግረዋል። ዘጠና ከመቶ የሚሆነው የዓለም ሕዝብ ለተለያዩ የጤና ሁከቶች መንስኤ ለሆነው የአየር ብክለት መጋለጡን አንድ አዲስ የዓለም የጤና ድርጅት ሪፖርት አመለከተ። ዛሬ የወጣው ሪፖርት ጨምሮ እንዳመለከተው ችግሩ በታላላቅ ከተሞች የከፋ ሲሆን በገጠራማ አካባቢዎች ከፍተኛ የአየር ብክለት መታየቱ ብዙዎችን ሊያስገርም ይችላል ብሏል። በእጅጉ ሊያሳስበን የበቃ ነው ያሉት የዓለም የጤና ድርጅት የተፈጥሮ አካባቢና የህዝብ ጤና አጠባበቅ መርሃ ግብሮች ኃላፊ ናቸው። ዳይሬክተሩ አክለው አስቸኳይ የጤና ችግር ነው። ይሁንና የአየር ብክለትን በመቋቋም አፋጣኝ ውጤት ማግኘት ያን ያህል ቀላል አይደለም ብለዋል። ጥራቱ የተጓደለ ያሉት የአየር አየር በዓመት ለስድስት ሚሊዮን ከሚሊዮን በላይ ለሚሆን ሰው ህልፈት ምክንያት መሆኑን ከሚሞቱት ውስጥ ዘጠና ከመቶ ያህሉ አነስተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ የሚከሰት መሆኑን አመልክተዋል። የዲሞክራቷ ፕሬዚዳንታዊ እጩ ሂላሪ ክሊንተንና የሪፐብሊካኑ ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ ስድስት ሳምንታት ብቻ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸውና በብሔራዊ ደረጃ የድምፅ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻቸው መልሰዋል። ከክርክሩ አስቀድሞ የተወሰዱ የመራጮች አስተያየቶች ግምገማዎች ክሊንተን በሁለት ጠባብ ነጥቦች ብልጫ ሁለቱ ውጮች መሳ ለመሳ የሚታይ ነጥብ ማስመዘገባቸውን ነበር ያመላከቱት። ይሁንና የአትላንታዊ የኢመሪ ዩኒቨርሲቲ ፖለቲካ አጥኚ አላን አብርሃም ወትስና ና እንዲሁም የመራጮች አስተያየት ግምገማ ባለሙያው ኔት ሲልቨር ክሊንተን ከክርክሩ በኋላ ሁለት ተጨማሪ ነጥቦችን ሊያገኙ ይችላሉ የሚሉ ግምቶችን ሰጥተዋል። አድማጮች በርዕሱ ላይ በመጽሔት ክፍለ ጊዜ ዘገባና የፖለቲካ አዋቂ ትንታኔም ይዘናል። ዓለም አቀፍ የወንጀል ፍርድ ቤት አይሲሲ በጥንታዊቱ የማሊ ከተማ ቲምቡክቱ ቅዱሳን ስፍራዎችን በማፈራረስ የተከሰሰ የቀድሞ ጽንፈኛ እስላማዊ ሽምቅ ተዋጊ በዘጠኝ ዓመት እስራት እንዲቀጣ ፈርዶበታል። ሊሳ ብራያንት ከፓሪስ ያጠናቀረችው ዘገባ አለ። ቆንጅታ እየታቀርበዋለች ሚስተር አልማዲ ዩሜናው ሲዳውን ዓለም አቀፉ ፍርድ ቤት በአህመድ አልፋኪ አልማሂድ ላይ የበየነው የዘጠኝ ዓመት እስራት አቃቤ ሕግ የጠየቀው ዝቅተኛው እስራት መሆኑ ታውቋል። እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሁለት ዓመተ ምህረት ጽንፈኛ እስላማዊ ሽምቅ ተዋጊዎች ታዋቂዋን ከተማ ቲምቡክቱን በተቆጣጠሩበት ወቅት ተዋጊዎቹን አስሩን ቅዱሳን ስፍራዎች እንዲያወድሙ አዟል፣ ራሱም በድርጊቱ ተካፍሏል ተብሎ ሊበየንበት ይችል ከነበረው የሰላሳ አመታት እስራት ነው ያመለጠው። አልማህዲ ቀደም ብሎ ወንጀሉን በማመኑና ተጸጽቻለሁ በማለቱ የሄጉ ፍርድ ቤት ባለፈው ነሐሴ የከፈተው የፍርድ ሂደት እንዲፋጠን አግዟል። የመሀል ዳኛው ራውል ፓናጋላጋን ዝቅተኛው የእስር ብይን እንዲሰጠው ያደረገው አንዱ ምክንያት ይኸው እንደሆነ ያስረዳሉ። ዮር ኮኦፐሬሽን ፕሮሰኪውሽን ሪሞርስ ኤንድ ኤምፓቲ ኤክስፕረስድ ቪክቲምስ ዮር ኢኒሼል ሪለክታንስ ኮሚት ክራይም ዳማጅ ኮስት ችሎቱ እጅግ ለከበደ ቅጣት የሚያበቃ ምንም ዓይነት አላገኘበትም። አምስት የቅጣት ማቅለያ ምክንያቶች አሉ። ያም ጥፋተኝነትህን ማመንህ የተከሳሽ አቃቢ ህግ ጋር መተባበርህ፣ ለሰለባዎቹ በድርጊትህ ጸጸትህንና ሐዘንህን መግለጽህ፣ ሌላኛው ደግሞ መጀመሪያ ላይ ወንጀሉን ለመፈጸም ማመንታትህና ወደ ኋላ ደግሞ ከባድ ጉዳት እንዳይደርስ የወሰድካቸው እርምጃዎች ናቸው። በእስር ላይ ሳለህ ያሳየኸው ጥሩ ባህሪም በተወሰነ ደረጃ አስተዋጽኦ አድርጓል። አይሲሲ ባህላዊ ውድመቶችን በጦር ወንጀለኝነት ፈርጆ ሲዳኝ ይህ የአልማህዲ የፍርድ ሂደት የመጀመሪያ ነው። ጽንፈኛ እስላማዊ ሽምቅ ተዋጊዎች ኢራቅና ሶሪያ ውስጥም በጥንታዊ ሐውልቶች ላይ እንደ ፈጸሙት ያሉ ባህላዊ ወንጀሎች በዚሁ መልክ እንዲታዩ መንገዱን ሊከፍት ይችላል ብለው ታዛቢዎች ተስፋ አድርገዋል። ትናንትናና ዛሬ አዲግራ ከተማ በተከበረው የመስቀል በዓል በኢትዮጵያ ለመጀመሪያ ጊዜ የታነጸ 22 ሜትር ርዝማን ያለው መስቀል ተመርቋል፣ ይላል ከትግራይ የደረሰን ዘገባ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ሊቀ ጳጳሳት አቡነ ማትያስ በበዓሉ ላይ ተገኝተው ባሰሙት ንግግር፣ በቅርቡ በኢትዮጵያ የተከሰተው ችግር በዓለም የሚገኙ መገናኛ ብዙኃን ያመጡት ችግር እንጂ ሕዝብ ወዶ የፈጸመው ድርጊት አይደለም ነው ያሉት። ግርማ የገብሩ የአዲግራቱን በዓል ተከታትሏል። የአጋመ የመስቀል በዓል አከባበር አዘጋጅ ኮሚቴ ዘንድሮ በተለየ መልኩ በ1.4 ሚሊዮን ብር ያነጸው መስቀል 22 ሜትር ርዝማኔ ሲኖረው 8.2 ቶን እንደሚመዘን የኮሚቴው አስተባባሪ አቶ ይትባረክ ይገልጻሉ። በአድግራት ከተማ አካባቢ ቀንዳዕሮ በተባለው ኮረብታ የታነጸው ትልቁ መስቀል ሊቀ ጳጳሳት አቡነ ማትያስ ዛሬ ጠዋት ካስመረቁ በኋላ በዓሉን ለማክበር በወልዋሎ ስታዲየም ለተሰበሰበው ህዝብ ባሰሙት የሰላሳ ደቂቃ ንግግር በመስቀል የሚያምን ክርስቲያን በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም ብለዋል እና የመስቀል ምልክት አብ ክዳውንትና አብ ሰውነትና በልብሶቻችንና በሰውነታችን ላይ የምናደርገው የመስቀል ምልክት እንዲህ ክርስቲያን መሆናችንን ነው የሚያመለክተው ይህን የሚያደርግ ክርስቲያን ደግሞ ጸረ ክርስቲያን መሆን የለበትም፣ ጸረ ሀገር መሆን የለበትም። በመስቀል የሚያምን በክርስቶስ የሚያምን ሰው በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም። ባለፉት ሳምንታት የታየው ነገር ሁሉ መሰረት የሌለው ባለቤት የሌለው በዓለም ውስጥ ያሉት ሚዲያዎች ያመጡት ነገር ነው እንጂ በእውነቱ ሕዝብ ወዶ ያደረገው አይደለም። የመስቀል በዓል በመቀለ ከተማ ጮምዓ በተባለው ኮረብታማ ስፍራ ትናንት በልዩ ድምቀት ተከብረዋል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለም። በመጨረሻም የኳታር የውጭ ጉዳይ ሚኒስትር ሱልጣን ቢን ሰይድ አልሙህታር የኤርትራና የጅቡቲ የድንበር ጉዳይ ፍትሐዊና ሰላማዊ እልባት አገኘ አሉ። ሚኒስትሩ ይህን ያስታወቁት ባለፈው ሳምንት በተካሄደው ሰባ አንደኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲሆን በኳታር አሚር ሼህ ታሚም ቢን ሀድ አልታኒ የተወሰደው ተነሳሽነት መልካም ጉርብትናን መሰረት ያደረገ የጋራ ግዛት አንድነት ለዋላዊነትና ዓለም አቀፍ ድንበር እውቅና የሰጠ እንዲሁም የጅቡቲ ምርኮኞች መፈታት ግምት ውስጥ ያስገባ መሆኑን በፍትሐዊ ሰላማዊ መንገድ እልባት አግኝቷል ብለዋል። አድማጮች ለዜና የተያያዘው ክፍለ ጊዜ በዚሁ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13615 ኪሎ ሄርዝ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 17 209 ዓ.ም ምሽት ፕሮግራም ነው። በአብዛኛው የአማራ ህዝብና በከተሞች የሚገኘው ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ስርአቱን የጋራ ስርአቴ ነው ብሎ አልተቀበለውም። ህገ መንግስቱና የፌዴራል አደረጃጀቱ የአሸናፊዎች ሰነድ ነው፣ እኔ አልስማማም። ምርት ከለውጡ በኋላ ሁሉም በዚህ ብሄሩ ሲደረግ አማራ ምራሱን ችሎ በባዕዴን ጥላ ስር እየተንቀሳቀሰ ያለበት ሁኔታ ያለ። ስለዚህ በአማራን የሚወክል ድርጅት የለም ተብሎ የተነሳው ነገር መሰረታዊት ነው። አቶ ልደቱ አያሌው የኢዴፓ ማዕከላዊ ምክር ቤት አባልና አቶ ታምራት ጄንዬ ከፌዴራል መንግስት ኮሚኒኬሽን ጉዳዮች የህዝብ ግንኙነት ዲሬክተር ናቸው። በሁለተኛው አጋማሽ ይወያያሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዲሞክራቷ ቀደም ለወደ አስተዋወቅ ነው። የዕለቱ አቢይ ርዕስ ነው የምንሻገረው። የዲሞክራቷ እጩ ሂላሪ ክሊንተን እና የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ ትላንት ማታ ሄምስቴድ ኒውዮርክ ውስጥ የመጀመሪያውን ዙር ክርክራቸውን አካሂደዋል። ሁለቱ እጩዎች ለፕሬዚዳንትነት በሚያደርጉት በዚህ በትላንቱ የዘጠና 9 ደቂቃ ጠንካራ ክርክር የመጀመሪያው ዙር ክርክር በውጭ ጉዳይ ፖሊሲዎች፣ በምጣኔ ሀብትና ሌሎች ጉዳዮች ላይ ተፋጭተዋል። የትላንት ማታው ክርክር በ2016 ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዘመቻቸው ላይ ትልቅ ልዩነት ሊያመጣ ይችላል ተብሎም የታመነበት ነው። ባልደረባችን ጅመሎን በብሔራዊ ደረጃ የተካሄደውና በቀጥታ ሲተላለፍም ምናልባትም በቢሊዮን የሚገመት ሕዝብ ይከታተለዋል የተባለውን የቴሌቪዥን ክርክር ዘገባ ተመልክቷል። ያጠናቀረውን ዘገባ ዝርዝር ታዲያ ሰለሞን ክፍሌ ነው ይዞ የቀረበው። የሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተንና ዶናልድ ትራምፕ የመጀመሪያው ክርክር የተጀመረው የእጅ ሰላምታ ከተለዋወጡ በኋላ ነው። ክርክራቸው ተፋፍሞ ለመቀጠል ግን ጊዜ አልወሰደም። ሁለቱ ዕጩ ተወዳዳሪዎች በዶናልድ ትራምፕ የንግድ ታሪክ የሂለሪ ክሊንተን በመንግሥቱ ሥራ ባላቸው ልምድና ሀገሪቱን ወዴት አቅጣጫ መውሰድ እንደሚፈልጉ ባቀረቧቸው መግለጫዎች ላይ ተጋግለው ተከራክረዋል። ለምሳሌ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ስለመዋጋት ዶናልድ ትራምፕ ሂለሪን ሲተቹ እንዲህ ነበር ያሉት። የውጭ ጉዳይ ሚኒስትሯ ሂለሪ ክሊንተን አይሲስን እንዴት መዋጋት እንዳለብን ይነግሩናል። እስቲ ዌብሳይታቸውን ግቡና ተመልከቱ። ጀነራል ዳግላስ ማካርተር ይህንን ቢመለከቱ ብዙም የሚወዱት ወታደራዊ እቅድ አይመስለኝም። ዶናልድ ትራምፕ በተጨማሪም ለምን እስካሁን ለፌዴራሉ መንግሥት የከፈሉትን ዓመታዊ ቀረጥ ይፋ እንዳላደረጉ ተከላክለዋል። ከእርሳቸው የቀደሙ ለፕሬዝደንትነት የተወዳደሩ ውጮችም ያላቀረቡበት ጊዜ መኖሩን የገለጹት ሚስተር ትራምፕ የእርሳቸው አሁንም ኦዲት እየተደረገ መሆኑን አስረድተዋል። ግብር የከፈልኩባቸውን ሰነዶች የጠበቆቼ ፍላጎት ባይሆንም ይፋ አደርጋለሁ ያ የሚሆነው ግን ሂላሪ ክሊንተንም በተመሳሳይ ሁኔታ ጠፍተዋል ወይም ተሰርዘዋል የተባሉትን ሰላሳ ሶስት ሺህ የኢሜይሎቻቸውን ልውውጥ ሲያቀርቡ ይሆናል። ሂለሪ ወዲያውኑ በሰጡት ምላሽ ትራምፕ የግብሩን ሰነድ ምንጊዜም ቢሆን ይፋ ያደርጋሉ ብዬ የማምንበት ምክንያት የለም። አንድ መደበቅ የሚፈልጉት ነገር ስላለ ሰነዱን ይፋ አያደርጉም። ሂለሪ ክሊንተን አጋጣሚውን በመጠቀም በመንግሥት ሥራ ላይ የግል ኢሜሎቻቸውን በመጠቀማቸው ማዘናቸውን ገልጸዋል። መራጮች የሂለሪን ተአማኒነት ጥያቄ ውስጥ ያገቡትና ዘመቻቸውን በአብዛኛው የጎዳው ተብሎ ይታመናል። የውጭ ጉዳይ ሚኒስትር በነበርኩበት ወቅት ሥራ ላይ የግል ኢሜልን በመጠቀሜ ተሳስቻለሁ። ዛሬ ላይ ቢሆን ግን በእርግጠኝነት በተለየ መንገድ እጠቀምበት ነበር ሲሉም አብራርተዋል። የትላንቱ የሁለቱ ዕጩ ተወዳዳሪዎች የአንድ ሰዓት ተኩል የቴሌቪዥን ክርክር በተደጋጋሚ አንዱ የሌላውን ንግግር ሲያቋርጥ የታየበት ነበር። ይህንንም በብዛት ሲያደርጉ የታዩት ዶናልድ ትራምፕ ናቸው። ሂለሪ መልስ እየሰጡ ባሉበት ወቅት ደጋግመው ሲያደናቅፏቸው ተስተውለዋል። ትራምፕ በተጨማሪም ሂለሪ በምረጡ ዘመቻ ወቅት ለዚህ ክርክራችን ለመዘጋጀት ሲሉ አቋርጠው ቆይተዋል ብለዋል። እኔ በየቦታው እየተዘዋወርኩ ዘመቻ ላይ ነበርኩ፣ እርስዎ ግን ቤቶ ለመቆየት ወሰኑ። ምንም አይደለም። ሂለሪ ሲመልሱ ዶናልድ ዶናልድ ለዚህ ክርክር በመዘጋጀቴ ነቀፉ ይመሰለኝ። አሁን ስዘጋጅ ነበር። ለሌላስ ለምን ጉዳይ እየተዘጋጀው እንደሆነ ያውቃሉ? ፕሬዝደንት ለመሆን ተዘጋጅቻለሁ። ሂለሪ ክሊንተን ወደ ክርክሩ ማብቂያ አቅራቢያ ነበር ዶናልድ ትራምፕን ወደ ተከላካይነት እንዲገቡ ያደረጓቸው ትራምፕ የፕሬዝደንት ባራክ ኦባማን ዜግነት ጉዳይ ለአመታት ጥያቄ ውስጥ አግብተው የቆዩበት ምክንያት የዘረኞች ቅጥፈት በመሆኑ ነው ብለዋል ሂለሪ ክሊንተን። ትራምፕ ግን እኔ የኢራቅን ጦርነት ተቃውሜያለሁ ማለታቸውን ቀጠሉ። ጠባይን በተመለከተ ሲናገሩ ደግሞ እኔ ከሂለሪ የተሻለ አስተዋይ ሰው ነኝ፣ ይሄ ጥያቄ ውስጥ የሚገባ አይደለም። በተጨማሪም ከእርሳቸው ይበልጥ በተሻለ ሁኔታ ራሴን የመቆጣጠር ችሎታ አለኝ። ሂለሪ እንዲህ ነበር ሲመልሱ የተናገሩት His cavalier attitude about nuclear weapons is so deeply troubling. So a man who can be provoked by a tweet should not have his fingers Trump nuclear nuclear ye nuclear tor masaryan asmelkto yallacho ye gidd yelleshnet astesaseb amron kufunya yemirabish no and betqaqqen negoroch tolo nidet ust yemigeba sow ejochu be nuclear mistrawi qutroch ለዋይት ሐውስ ቤተ መንግስት በሚደረገው ክርክር ሁለቱ እጩዎች በሌሎች ሁለት ተጨማሪ ክርክር መድረኮች ይገናኛሉ። በመጪው ሳምንት የሚከራከሩት ግን ለምክትል ፕሬዚደንትነት በእጩነት የቀረቡት ዲሞክራቱ ቲም ኬን እና ሪፐብሊካኑ ማይክ ፔንስ ናቸው። ይህ የትናንት ምሽት የእጩ ፕሬዝደንቶች ክርክር ዋና ዋና በሚባሉ የአሜሪካ የቴሌቪዥን ጣቢያዎችና በብዙ የራዲዮ ስርጭቶች በቀጥታ ተላልፈዋል። በተመልካች ብዛትም ክብረ ወሰን የሰበረ ተብሏል። ከመቶ ሚሊዮን በላይ አሜሪካውያን በቀጥታ እንደሚመለከቱት ቀደም ሲል ተተንብዮ ነበር። የበሰሉት ፖለቲከኛ ሂላሪ ክሊንተን በዚያ ግጥሚያ ያሸንፋሉ ብሎ ቀድሞ የገመተው መራጭ ከ65 ከመቶ በላይ ሲሆን ወደ ፖለቲካው ዓለም ዘው ብለው የገቡት እንዲያውም በራሳቸው ፓርቲ አባላት በሪፐብሊካኖቹ የው የውጭ ሰው ወይም ባይተዋር እየተባሉ የሚጠሩት ነጋዴ ዶናልድ ትራምፕ በትንቅንቁ ብዙም የሚያጠረቃ ውጤት አያመጡም ሲሉ ብዙዎች ቀድመው ተናግረዋል። እንዲያውም ከ35 ከመቶ ያነሰ መራጭ ነው እሰጥ አገባውን እርሳቸው በድል ይወጡታል ያለም ወደ እጩ ሁለቱ እጩዎች አንዱም ፕሬዚደንታዊ አይደሉም እየተባሉ፣ ሌላዊቱም መታመን የላቸውም እየተባሉ ጥርጣሬ ተጥሎባቸው ቆይተዋል። ዶናልድ ትራምፕ ሰሞኑን እንደተባለው ብዙ ዘመቻ ሲያደርጉ ነው የሰነበቱት። ሂለሪ ክሊንተን ለተወሰኑ ቀናት ታመውም እቤት ውለውም ነበር። ለአንድ ሰዓት ተኩል የተካሄደው ክርክር የብዙዎችን ቀልብና ልቦና ስቦ አልቋል። ለመሆኑ ይህንን ክርክር የፖለቲካ ሳይንስ ምሁራን እንዴት ነው የሚያዩት? ለዚህ ጥያቄ የተለያዩ ምሁራን የተለያየ መልስ ሊሰጡ ቢችሉም ለዛሬ የጋበዝ ናቸው የኦሃዮ ዩኒቨርሲቲው ስክሪፕስ የጋዜጠኝነት ትምህርት ቤት መምህርና የፉል ብራይት ስኮላር እንዲሁም በዲፕሎማሲው መስክ እስከ ምክትል አምባሳደርነት ያገለገሉት የፖለቲካ ሳይንስ ምሁር ዶክተር ብሩክ ኃይሉ አጠቃላዩን አቀራረባቸውን እንዲህ ገምግመውታል። በአጠቃላይ ከሚስስ ሂለሪ ክሊንተን ስንነሳ ትናንት በጣም በነቃ ሁኔታ ተሳትፎ አድርገዋል። ከፊታቸው የድካም መልክና የመሳሰለው አይታይም። ምክንያቱም ታሞ ነው የሰነበቱ ሲያለፈው ወራት እንደጠቆምከው። በተረፈ ደግሞ በጣም በነቃ ሁኔታ ጥያቄዎቹን በሚገባ የመመለስ ሁኔታ፣ ያለመረበሽ ሁኔታ፣ ራሳቸውን በመቆጣጠር ኮንትሮል የማድረግ ሁኔታ በደንብ ይታያል። ጊዜያቸውን በሚገባ ተጠቅመውበታል። አይደጋግሙም። ለሚነሱ ነጥቦች በሙሉ በሚገባ እንደ ተዋረዱና በተከታታይነት መመለስ ችለዋል። ከዶናልድ ትራምፕ የሚደርስባቸውንም አንዳንድ ወረፋ በመናደድ በመረበሽ በመቆጣት ሳይሆን በሰከነ ሁኔታ ሳቀሳቅም እያሉ በጥሩ ሁኔታ መመለስ ችለዋል። ዶናልድ ትራምፕን በተመለከተ እንደተለመደው ያው በፈጠነ ሁኔታ ነው የሚናገሩት። ብዙ የቦዲ ላንጉጅ ይባላል የሰውነታቸው ራሱ እንቅስቃሴ እና እጃቸው አወራወርና አጠቃቀም እንደተለመደው በሰፊው ነው። ብዙ ኮሜንቱም አንዱ ምን መሰለህ፣ ማን ነው ነርበስ? ማን ነበረ ቅብጥብጡ? ማን ነበረ ያልተረጋጋው? ማን ነበረ ትክክል ሲባል እሳቸው ሆነ ተገኝተዋል። ብዙ ኮሜንቶች ሳነብ ነበር፣ ሌሊትም። አሁንም ትንሽ ላብ መታየት፣ ያለማቋረጥ ውሃ መጠጣት፣ ትንፋሻቸው በጣም ቁርጥ ቁርጥ ማለት በጣም ተቆጥቶ ነርቨስ በጣም ሆኖ ነበር ከብዙ ጊዜ ካየናቸው ናቸው ወዲህ። በተረፈ ሚስስ ክሊንተንን ሀያ አምስት ሀያ ስድስት ጊዜ አቋርጧቸዋል። ይሄ አንድ ሁለት ተፎካካሪዎች ሲወዳደሩ አንዱ አንዱን እያከበረ ሳያቋርጦ ሳደናቀፈው በተወሰነ ሰዓት መልስ መልስ መልስ መስጠት መብት አለው። እሳቸው ግን ብዙ ጊዜ ይህን እስትራቴጂያቸውን፣ ስልታቸውን ቀጥሎ ነበረ ግን ሂለሪ ክሊንተንን ሚዛናቸውን እንዲያጡ ሊያደርጓቸው በጭራሽ የቻሉ አይመስልም። የግብር ቅነሳ ጉዳይ ሂለሪ ክሊንተን ለባለመካከለኛ ገቢ አሜሪካውያን የግብር ቅነሳ በከበርቴዎች ላይ ደግሞ ጭማሪ እንደሚያደርጉ ተናግረዋል። ዶናልድ ትራምፕ ይህ አካሄድ ንግዱንና የሥራ ፈጠራውን ወደ ውጭ ይገፋል የሚል መከራከሪያ ነው ያቀረቡት። ስለዚህ ከበርቴዎቹ ነጋዴዎች ታክስ ሊጨመርባቸው አይገባም ባይ ናቸው። አንዱ መሠረታዊ ጥያቄ መሪ ጥያቄ ሆነ የቀረበው ስራ ፈጠራና ኢኮኖሚውን ሁኔታ በተመለከተ ነበረ። ዶናልድ ትራምፕ እንዲሁም እኔ በመረጥ ወደ ሀያ አምስት ሚሊዮን ስራ እፈጥራለሁ በሚል ደጋግሞ የሚያነሱት ነጥብም ትናንትም አስምረውበት ነበረ። ነገር ግን ሳያስረዱት ያለፉት ምንድን ነው፣ እንዴት በምን ሁኔታ ስራ ይፈጠራል የሚለውን እሳቸው ሚስስ ክሊንተን እንደጠቆሙት እንደ ሚስጥራዊ ነገር አድርጎ ነው የያዙት። መጀመሪያ ልመረጥና ከዛ ገልጸዋል የሚል አሳሰባቸውን ቀጥለውበታል። ሚስስ ክሊንተን ግን በዝርዝር ይህን ይህን ይህን አደርጋለሁ ብለው ሀሳባቸውን አጋርተዋል። አሁን እርሱ የጠቀሱት ሀያ አምስት ሚሊዮን የስራ መስኮች ተሳሳተ በሚሉት የዩናይትድ ስቴትስ ስራ አመራር ወይም የፖለቲካ አያያዝ ምክንያት ሀገር እየጣሉ ወጥተዋል አሜሪካ አታቸዋለች የሚሉ 25 ሚሊዮን ስራዎችም ጭምር ናቸውና እነዚህን 25 ሚሊዮን ስራዎች እንዴት አድርጋችሁ ነው የምትመልሱት ወደ ሀገር ወይም የምትፈጥሩት፣ የሚል ጥያቄም ነበር የነበረው ከአወያዩ በኩል። እና ለነገሩ ሁለቱ መልስ ሰጥተዋል በአግባቡ ብለው ያስባሉ ለዚህ ጥያቄ። እውነቱን ለመናገር ዶናልድ ትራምፕ ስራ ሸሸ፣ ወደ ሜክሲኮ፣ ወደ ቻይና ፋብሪካዎቻችን እየተዘጉ ስራ እያጣ ስርት የሆነ ህዝቡ መጣ። እኔ ግን ቢሆን ስራ መልሳለሁ፣ ስራ አስመልሳለሁ። ግን በምን መልክ የሚለው ተጠቆም እንኳን ጭብጥ በሆነ ሁኔታ ብዙ አያሳዩም። ይሄ ነው ችግሩ እሳቸውን የእሳቸው ንግግር ስንወልድ፣ በአንጻሩ ግን አሁን ላነሳው ነጥብ ወይዘሮ ክሊንተንን ከወሰድን ግን ምንድን ነው የሚሉት ስራ እንፈጥራለን፣ ስራ የሚፈጠረው ለስሞል ስኬል እንደ አነስተኛ ስራዎችን መንግስት በሚያደርገው ድጎማ በሚያደርገው ብዙ በሚፈጠሩ ፕሮጀክቶች ፕሮጀክቶች ሲባል ፓብሊክ ፕሮጀክትስ ነው። በተለይ መንገድ መስራት ድልድይ መስራት መሰረተ ልማት የመሳሰሉ ማለት ናቸው። መሰረተ ልማት ትክክል መሰረተ ልማትን በመሳሰሉት ላይ ራሱ ብዙ ብዙ ስራ ልንፈጥር እንችላለን። እንደገና ይሄ አልተርናቲቭ ሶርስስ በእንግሊዝኛ ይቅርታ እየጠየቁ አማራጭ ኢነርጂ በተመለከተ እሱ ላይም በትኩረት በሰፊው እንሰራለን። አሜሪካንን በሃይድሮካርቦን ማለት በተለመደው በቤንዚንና በፔትሮሊየም ጋዝ ወይም ኦይል ብቻ ሳይሆን በምሳሌዎች የፀሐይ፣ የንፋስ የመሳሰሉትን አማራጭ ኤነርጂ ምንጮችን ተግባራዊ በማድረግ ብዙ ስራ ልንፈጥር እንችላለን፣ እንደሚል አትሊስት ገፋ አድርገው ገልጸዋል። በንግድ በስራ ፈጠራና መሰል የምጣኔ ሀብት አያያዝ ጥያቄ ላይ ዶናልድ ትራምፕ ጠንከር ያለ አቀራረብ ነበራቸው ለሚሉ አስተያየቶች እንዲህ ነበር ዶክተር ብሩክ ያሉት። ለመሆኑ በዚህ በከበርቴዎቹ ላይ ታክስ ያለመጨመር ነገር ምንድን ነው የሚያመጣው ጥቅም እንደ ዶናልድ ትራምፕ እንጥበጣቢውም ደግሞ ያው ስራ ሲሉ ፕሮጀክት ሲሰሩ ሰራተኛው መደብና እና የመሳሰለው ያ የሚቀጠረው እሱ ነው እና በዛ መልክ ህንጥበጣቢ ለሁላችንም ካፊያ አውልበልህ ያን ያህል እንደ ጎርፍ የሚወርደው አንድ ቦታ ላይ ይቀራል ወይም ፈሶፈሱ ሊቆምም ይችላል። ከአሜሪካ የወቅቱ ግዙፍ ችግሮች አንዱ በዘሮች መካከል ያለው ግንኙነት ነው። በተለይ በፖሊስና በጥቁር አሜሪካውያን ማህበረሰቦች ያል ዘንድ ያለው ውጥረት እየበረታ መጥቷል። ዶናልድ ትራምፕ በጣም ይታማሉ። ትናንት እንደ ማጋለጥም ነው ሚስስ ክሊንተን፣ አንድ ምሳሌ እንደምታስታውሰው ዘረኝነት አለባቸው እየተባለ ይታማል። ለምን ወይም አብሮ የሚሄዱት ከበጣም አካባቢ ነጭ አካባቢ ከሆኑ ቡድኖች ጋር ነው። በታሪካቸው ነጠብጣብና ያደፈ አንዳንድ ሁኔታዎች በሕይወታቸው እንትን ይታያል። ለምሳሌ በሰባ ሶስት ዓመተ ምህረት እንደ አውሮፓኖች አቆጣጠር የዛሬ አርባ ሶስት አመት አካባቢ ማለት ማለት ነው። ክሊንተንም እንደ ምሳሌ ስላቀረቡት ነው የማሰብርበት። እሳቸው እንግዲህ ቤት መከራየት፣ ቤት መስራት፣ ህንጻ መገንባት ሰባ ስልሳ ሀምሳ ፎቅ ያለው ሆቴሎች፣ ካሲኖ የመሳሰሉትን ነው የሚሰሩት። ጥቁሮች ተከራዮች መጥተው እንግዲህ ገንዘብና አቅም ያላቸው ፕሮፌሽናሎች የሚሆኑ ሰዎች መጥተው እንከራይ ብለው እንደ አሜሪካዊነታቸው ሲቀርቡ እነሱን በውስጥ ቀዘ መመሪያ እየሰጡ ቤቱን እንዳይከራዩ ያደርጉ እንደነበረ ተደርሶበታልና አንተ ይሄ ጠባይ አለብህ፣ እቺ የዘረኝነት ጠባይ አልቶችም። ይኸው የመጀመሪያው የጥቁር አሜሪካ ፕሬዝዳንት በታሪካችን ኦባማ ስልጣን ላይ ከመጡ ጀምሮ እስካሁን ድረስ አለቀቀ። ይህን ሰውዬ ስልጣኑን ዲ ሌጅትማይዝ ተቀባይነት ለማሳጣት ሀዋይ ድረስ ሰውና ዲቴክቲቮች፣ ተከታታይ የህግ ሰዎች እየላኩ አልተወለደም እዚህ ሀገር፣ የተወለ ሌላ ሀገር ነው አሜሪካ አይደለም በሚል ከመጀመሪያው ቀን ጀምሮ ነው እስካሁን ድረስ እስካለፈው ሳምንት ድረስ ኦባማን ላለመቀበል የሚያደርጉት አስተያየትና እንቅስቃሴ። በእርግጥ ትራምፕ ባለፈው ሳምንት ያንን አቋማቸውን ቀይረው ኦባማ የተወለዱት በአሜሪካ ምድር መሆኑን በአንድ ቃል ተናግረዋል። በጥቁሮች ማኅበረሰቦችና በፖሊስ መካከል መተማመን እንዲፈጠር መሰራት እንዳለበት ሁለቱም እጩዎች ተማምነዋል። በሽብር ፈጠራና የአሜሪካን ደህንነት በማስጠበቅ የአሜሪካውያንን ህይወት ለማሻሻል መደረግ ባለባቸው እርምጃዎች ላይ እንዲሁም ሌሎች ጭብቶችን እያነሱ የተከራከሩት ሁለቱ እጩዎች የአፍሪካን ጉዳይ ጨርሶ አላነሱም ብሎ አልተገኘም እንጂ በሌላ በሌላ ትናንሽ ከታሰረ ጊዜው ሄደ እንጂ ወይም ጠያቂው ስለ አፍሪካ ጉዳይ አልጠየቀም እንጂ ቢጠይቅ እኔ እንደምገምተው ጥሩ መልስ የሚሰጡ ይችላሉ ብዬ ገምታለሁ። ምክንያቱም አፍሪካ የአሜሪካ ጠንካራ አጋር እንደሆነች በተለያዩ ነጥቦች ላይ ቴሮሪዝምን በመዋጋት በመሳሰሉ በንግድም አጋር እንደሆነች ሊገለጽ ይችል ነበር የሚል ግምት ነው ያለኝ እና የአፍሪካ አጀንዳ እንኳን የተረሳ አይመስለኝም በሂለሪ ክሊንተን በዶናልድ ትረምፕ ግን ሰው የሚጻፈው ምንድን ነው? እውቀታቸው በጣም በጣም በጣም ውስን ነው እውቀታቸው። በዚህ የትናንት ምሽት ክርክር በግልጽ ያሸነፈው እገሌ ነው የሚል ሪፖርት እስካሁን ባይወጣም ዶክተር ብሩክ ኃይሉን ጨምሮ የብዙዎች ግምት ግን ወደ ሂላሪ ክሊንተን አዘንብሏል። ከዶክተር ብሩክ ኃይሉ ጋር ያደረግነው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። በተቃውሞ እንቅስቃሴ ወቅት እየተነሱ ያሉ የህዝብ ጥያቄዎች ለመንግስትና ለሚመለከታቸው አካላት የሚያቀርብ ኮሚቴ እየተቋቋመ መሆኑን ተገለጠ ይላል ከአዲስ አበባ የተጠናቀረው ዘገባ በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደውን ይህን የምክክር መድረክ ተከትሎ ነው ለዚህ ዓላማ የተመረጡት ሰዎች የተሰባሰቡት። ስብሰባውን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ እንዳለው በሌሎች ጉዳዮች ላይ ለመንግስት ያቀረባቸው ሀሳቦች ተቀባይነት አግኝተው ያውቃሉ። በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደው ውይይት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የልዩ ልዩ ተቋማት መሪዎች፣ የኪነ ጥበብ ባለሙያዎችና ሌሎችም የተገኙበት ነው። በኢትዮጵያ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የተፈጠሩ ግጭቶችና የተገደሉ ሰዎች እንደዚሁም ሌሎች ጉዳዮች በውይይቱ ተነስተዋል። ግጭቱን ለማብረድ እየደረሰ ያለውን ጉዳትም ለመቀነስ የሚያስችሉ የመፍትሄ ሀሳቦችም ተንሸራሽረዋል። ውይይቱን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ ነው። የዚሁ ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን እንዳሉትም ወቅታዊው ሁኔታ የሁሉንም አስተዋጽኦ የግድ የሚል ነው። ሀገራችን በገጠማትና የሁላችንም ልብ በሐዘን በመታው ወቅታዊ ክስተት ላይ ኃላፊነት እንዳለበት ስልጡን ዜጋ ለመመካከርና ለመወያየት መሰብሰብ ግድ ብሎናል። ሁላችንም የምናውቀውን አንድ ህዝባዊ እንጉርጉሮ እንዳስታውስ ፍቀዱልኝ። እናት አባት ቢሞት በሀገር ይለቀሳል፣ ወንድም እህት ቢሞት በሀገር ይለቀሳል፣ አክስት አጎት ቢሞት በሀገር ይለቀሳል፣ ሀገር የሞተ እንደ ወዴት ይደረሳል። ሀገራችን የገጠማትን ይህንን መሰል ችግር በውይይትና በምክክር ለመፍታት ባለድርሻው አካል እከሌ ብቻ ነው ብለን ራሳችንን ከኃላፊነት ለማግለል በፍጹም የማንችልበት ወቅት ላይ እንደ መገኘታችን ሁላችንም በግልም ሆነ በቡድን ድርሻችንን ልንወጣ ይገባል። የሚስተዋለውን የተካረረ ውጥረት በማርገብ ለሰላማዊ ውይይት መድረክ የማመቻቸቱና የማሰናዳቱ ዋና ኃላፊነት የመንግስት ተቀዳሚ ድርሻ እንደሆነ እንገነዘባለን። አማራጭ ሀሳብ አለን የሚሉት ኃይሎችም ቢሆኑ የሀገርን የሕዝብን ጥቅም አጀንዳቸው አድርገው ከገዢው ፓርቲ ጋር ለመነጋገር፣ ለመወያየት ከመቸውም ጊዜ ይልቅ ዝግጅትነታቸውን ሊያሳዩ እንደሚገባ እናምናለን። በተለያዩ አካባቢዎች በመንግስት ላይ እየተነሱ ያሉ ጥያቄዎች፣ የሚሰነዘሩ ትችቶች በተሳታፊዎቹ ተነስተዋል። ተቃዋሚ ፓርቲዎችን ጨምሮ ከሌሎች ወገኖች ይጠበቃሉ ያሏቸውን ጉዳዮች የጠቀሱም ነበሩ። ሁሉም ነገር ገና በሂደት ላይ እንደሆነ የገለጹት አዘጋጆቹ ውይይቱ እንዲቀረጽ አልፈቀዱም። ጥያቄዎቹን ለመጭመቅና የተነሱ ሀሳቦችንም በአንድ ለማሰባሰብ ግን የኮሚቴ አባላት ተመርጠዋል። ተመራጮቹ የኮሚቴ አባላት የመጀመሪያ ስብሰባቸውን የሚያደርጉት የፊታችን ቅዳሜ ሲሆን በሂደት ጥያቄዎቹ ለመንግስትና ለሌሎች ወገኖች ይዘው ይቀርባሉ። መድረኩን ያዘጋጀው ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን ይህንኑን ያብራሩት። አሁን በቡድን በቡድን ሁነው ምክረ ሀሳቦችን ይወያያሉ። የሀገራችን ችግሮች ይሄ ነው። በቅን መንፈስ ምክንያቱም እነዚህ አሁን እዚህ የጠራ ናቸው። የማንም የፖለቲካ ፓርቲ አባሎች አደሉ። በቅንነታቸው፣ በምሁርነታቸው የሚደመጡ ተጽዕኖ ፈጣሪዎች ናቸው እና የሀገራችን ችግር በወዳም ይሄ አለ፣ በወዲህም ይሄ አለ፣ መንግስትም ይሄ አለ። ትልቁ ነገር ግን የመፍትሄ ሀሳቦችንም ያመነጫሉ፣ ችግሮችንም ይጠቁማሉ። መጀመሪያ ከመንግስት ጋር ውይይት ይደረጋል። ይህ እንቅስቃሴ ውጤት ሊያስገኝ እንደሚችል የቦርድ ሰብሳቢው እምነት ነው። ለዚህ እንደ ምክንያት የጠቀሱት ደግሞ ከዚህ ቀደም በሌሎች ጉዳዮች ላይ ያቀረቧቸው ሀሳቦች በመንግስት ተቀባይነት ማግኘታቸውን ነው። ብዙ የፖሊሲ ሀሳቦችን አቅርበን ተቀባይነት አግኝተዋል። በአካባቢ ጥበቃ፣ በተፈጥሮ ሀብት፣ በመሬት አጠቃቀም፣ በስነ ምግባር ዙሪያ በትምህርትም አሰጣጡ በፖሊሲ እንዲሻሻል የሚሉ ሀሳቦችን ሰጥተናል። በጣም ብዙ ነገሮች ነው፣ አበረከት ነው ለመንግስት ያው በመግለጫ በሚዲያ ስላልገለጽ ናቸው ነው። ወደፊት ግን እነዚህ ህዝብም እንዲያውቃቸው ለማድረግ እንጥራለን። በዚህ የሰላምና መፍትሄ የማፈላለግ ሂደት በውጭ ያሉ የኢትዮጵያ የፖለቲካ ኃይሎች ሚና ምን ይሆናል? ከኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የቦርድ ሰብሳቢ ጋር ካደረግኩት ቃለ ምልልስ ይህና ሌሎችም ምላሾች የተካተቱበትን በሌላ ዘገባ ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፍላችሁን የማክሰኞው ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በጥራት ማዳመጥ እንድትችሉ ተጨማሪ የዝግጅት የስርጭት መስመሮች አሉን። እነዛን እናስተዋውቃቸዋለን። በ12 ሜትር ባንድ ይቅርታ ዘጌት ብለን እናቀርብላችኋለን እነዛን ሜትር ባንዶች። ለማንኛውም በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን። እንኳን ለብርሃነ መስቀሉ አደረሳችሁ። በድጋሚ ሙዚቃን ገብዛችሁ። የተከበራችሁ አድማጮች አሁን ከምሽቱ ሶስት ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ በ22 ሜትር ባንድ በ13615 ኪሎ ኸርትዝ ደግመዋለሁ። በ22 ሜትር ባንድ በ13615 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ12110 ኪሎ ኸርትዝ በ25 ሜትር ባንድ በ12 ሺ 110 ኪሎሀርትዝ ዝግጅቶቻችንን ከመደበኛዎቹ የስርጭት መስመሮቻችን በተጨማሪ በጥራት ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ያሰማናል። የዲሞክራቱ ፓርቲ ፕሬዚዳንታዊ እጩ ሂላሪ ክሊንተንና የሪፐብሊካን ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ ስድስት ሳምንታት ብቻ ከቀረቡ ፕሬዚዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸው በብሔራዊ ደረጃም የድምፅ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻዎቻቸው መልሰዋል። ከክርክሩ አስቀድሞ የተወሰዱ የመራጮች አስተያየት ግምገማዎች ክሊንተን በሁለት ጠባብ ነጥብ ብልጫ ሁለቱ እጩዎች መሳ ለመሳ የሚታይ ነጥብ ማስመዘገባቸውን ነው ያመላከቱት። ይሁንና የአትላንታዊ የኢመሪ ዩኒቨርሲቲ የፖለቲካ አጥኚ አላን አብርሃም ዊትስ እና የመራጮች አስተያየት ግምገማ ባለሙያው ኔት ሲልቨር ክሊንተን ከክርክሩ በኋላ ተጨማሪ ነጥቦችን ሊያገኙ ይችላሉ ተብሎ የሚል ግምት አመላክተዋል። ዘጠና በመቶ የሚሆነው የዓለም ሕዝብ ለተለያዩ የጤና ሁከቶች መንስኤ ለሆነው የአየር ብክለት መጋለጡን አንድ አዲስ የዓለም ጤና ድርጅት ዘገባ አመለከተ። በዛሬው ዕለት ይፋ የሆነው የጥናት ዘገባ ጨምሮ እንዳመለከተው ችግሩ በታላላቅ የዓለም ከተሞች የከፋ ሲሆን፣ በገጠራማ አካባቢዎችም ከፍተኛ የአየር ብክለት መታየቱ ብዙዎችን ሊያስገርም ይችላል ብሏል። አድማጮች ለርዕሰ ወሬዎች የተመደበው ክፍለ ጊዜ አበቃ። አመሰግናለሁ አሉላ። ለሰዓቱ ዋና ዋና ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ላይ ከሚተላለፍላችሁ የሚተላለፍላችሁ መደበኛ ስርጭታችን ነው። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። አራቱ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅቶች ስላላቸው ቦታ ክልሎች ራሳቸውን በነጻነት ስለማስተዳደር በፌዴራል አስተዳደርና በክልሎች መካከል ስላለው ግንኙነት እንዲሁም ስለ ሌሎች ተዛማጅ ጉዳዮች ለማወያየት ሶስት እንግዶችን ጋብዘን የመጀመሪያው ክፍል ከትናንት በስቲያው ቅዳሜ ተላልፏል። ዛሬ ሁለተኛውን ክፍል እናቀርባለን። እንግዶቻችን ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀኔ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር፣ እንዲሁም አቶ ልደቱ አያሌው የኢዴፓ የማዕከላዊ ምክር ቤት አባል ናቸው። ያነጋገረቻቸው አዳነች ፍሳሐዬ ናት። ፌዴራላዊ አስተዳደር በብሔር ብሔረሰብ ሲመሠረት ህወሓትና የኦሮሞ ነፃነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና አቶ ልደቱ አጠር አድርገው ቢገልጹልን። ይሄ መሰረታዊ ጥያቄ ነው። እንግዲህ አልተወከለም ሲባል አማራ የሆኑ ሰዎች እዛ ውስጥ አልነበሩም ወይ ማለት አደለም። አማራ የሆኑ ሰዎች፣ የኢህአዴግ አባል የሆኑ የስርአቱ ደጋፊ የሆኑ ሰዎች እዛ ውስጥ ነበሩ። አልተወከለም ሲባል ለእኔ የሚገባኝ አስተሳሰቡ፣ ስነ ልቦናው፣ ማንነቱ ተወክሏል ወይ ነው። በእኔ እምነት አልተወከለም። አንዱ መሰረታዊ ክፍተት በህገ መንግስቱ ውስጥና በፌዴራል አደረጃጀት ያለው የማንነት ጥያቄን የተረጎሙትና የማንነት ጥያቄን ቁልፍ ጥያቄ አድርገው በህገ መንግስቱና በፌዴራል አደረጃጀት ውስጥ እንዲገባ ያደረጉት ሀይሎች የራሳቸውን የማንነት ጥያቄ ነው መልስ የሰጡት። አብዛኛው የአማራ የሚባለው ህዝብ በከተሞች ውስጥ ከሁለት ከሶስት ብሄረሰብ ተቀይጦ የተፈጠረው ህዝብ ማንነቱ ከኢትዮጵያዊነት ጋር ተነጥሎ የሚታይ አይደለም። ማን ኢትዮጵያዊ ነኝ ብሎ የራሱን ማንነት ከኢትዮጵያዊ ማንነት ጋር አንድና አንድ አድርጎ የሚያይ ህዝብ ነው። የዚህ ህዝብ ማንነት ተጨፍልቆ በጭፍኑ በደፈናው የትምክህተኝነት አመለካከት ተብሎ ይሄ መሰረታዊ የከፊሉ ህዝብ ማንነት ተጨፍልቆ ውክልና ሳያገኝ ነው የቀረው በህገ መንግስቱና በፌዴራል አደረጃጀቱ። በዚህ ምክንያት ገና ከጅምሩ ይሄ ስርዓት እንደ ስርዓት ስልጣን ሲይዝ በአብዛኛው የአማራ ህዝብና በከተሞች የሚገኘው ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ስርአቱን የጋራ ስርአቴ ነው ብሎ አልተቀበለው። የዛ መዘዝ ነው እስካሁን ድረስ ችግሮች ከችግሮች እየጨመሩ እየጨመሩ መጥተው ከፍተኛ የሆነ ብሶትና ቅራኔ እየፈጠሩ ያሉት። ህገ መንግስቱና የፌዴራል አደረጃጀቱ የአሸናፊዎች ሰነድ ነው የሆነው። እሺ፣ አቶ ታምራት እኔ አልስማማ። ምክንያቱም የአማራ ህዝብ ከማንኛውም ብሄረሰብ በፊት በሀገራችን የብሄር እኩልነት ሊረጋገጥ ይገባል ብሎ ጥያቄ ያነሳ ህዝብ ነው። ከዚህ ጋር ተያይዞ ህዞች እንደ ኢህደን ውስጥም ሆነው ከዛም በኋላ ህብረ ብረ ሆነው ከታገሉ በኋላ ከለውጡ በኋላ ሁሉም በየብሄሩ ሲደራጅ አማራ ራሱን ችሎ በባዕዴን ጥላሾ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ስለዚህ አማራን የሚወክል ድርጅት የለም ተብሎ የተነሳው ነገር መሰረታዊ ነው። ምክንያቱም በተጨባጭ የአማራን ህዝብ የሚወክል አምስት ተከታታይ ምርጫዎች የአማራ ህዝብ ታስተዳድረኛለ ብሎ የመረጠው ባዕዴን የሚባል ድርጅት አለ ብሔር አማራ ዲሞክራሲ አይነት ና ድርጅት ይባላል። ስለዚህ እዚህ ጋር እንደውም መስተካከል ያለበት አስተሳሰቡ ትምክተኝነትን ከአማራ ጋር ማገናኘትን ትክክል አይደለም። ትምክተኝነት ሌላ ጉዳይ ነው። አማራ እንደ ማንኛውም ሌላ ህዝብ የተጨቆነ፣ የተገፋ በከፍተኛ ኋላ ቀርነትና ድህነት ውስጥ ተሰቃይቶ የኖረ ህዝብ ነው። ይህንን ችግሩን ከመሰረቱ ለመቅረፍ እየተንቀሳቀሰ ያለ ድርጅት ነው። በተጨባጭም ባለፉት ዓመታት ለየትኛውም ሀገራችን ክልል እንደሚታየው ሁሉ በመሰረተ ልማት፣ በጤና፣ በትምህርት የአማራ ክልል ህዝቦች በአማራነት ሲነገድባቸው ከመቆየቱ ውጪ በተጨባጭ አገልግሎት ያላገኟቸው በየገጠሩ ትምህርት ቤት፣ ጤና ኬላ እንዲስፋፋ ያደረገ መሰረተ ልማት መንገድ እንዲዘረጋ ያደረገ ድርጅት ነው። በተጨባጭም ተጨባጭ ለውጦች የበጡበት ክልል እየሆነ ያለበት ሁኔታ ነው ያለው። ህዝቡን በዚህ ደረጃ ተጠቃሚ ሆኗል። በርካታ ዩኒቨርሲቲዎች ተከፍተዋል። አልጠቀም የሚለው ነገር ትክክል አይደለም። እንደውም ከዚህ በተቃራኒ አማራን ማንነት ተከናንበው ከሌላ ህዝብ ጋር እያጋጩ የራሳቸውን ጠባብ ፖለቲካዊ ፍላጎት ተማርካት የሚንቀሳቀሱ ሀይሎች ናቸው የአማራ ጠላት ሆነው እየተሰለፉ ያሉት እንጂ። የአማራ ክልል ህዝብ አንዴ አይደለም፣ አራት አምስት ጊዜ በምርጫ ያረጋገጠው አዲስ ታሪክ ካልፈጠር በስተቀር ኢህአዴግ ለስልጣን ከመብጣቱ በፊት ለአማራ ህዝብ ብሎ በአማራ ስም የታገለ ድርጅት ኢትዮጵያ ውስጥ ኖሮ አያውቅም። ይሄ ከኢህአዴግ መምጣት በኋላ የመጣ እውነታ ነው። አንደኛው ይሄ ነው። ነበረ ወይ አሁን ከጥንት ጀምሮ የታገለ ነው ብለውኛል። አዎ፣ ኦፍኮርስ በአዴንም ይሂደን ሆኖ ለኢትዮጵያ ነው እንጂ የታገለው ለአማራ አይደለም የታገለው። የአማራ ድርጅት እንዲሆን ያደረገው ኢሕአዴግ ውስጥ የነበረው ግፊት እንደሆነ ለወንዳችንም ሁላችንም ግልጽ ነው አንደኛ። ሁለተኛ እስቲ እንገሩኝ የአማራ ማንነት ማለት ለእርስ ምንድን ነው? ዲፋይን ያደርጉታል። ማንም ሰው እኮ ማንም ህዝብ እኮ የራሱን ማንነት ራሱ ነው እንጂ ዲፋይን የሚያደርገው፣ አንዱ የሌላውን ማንነት ዲፋይን ሊያደርግለት አይችልም። እኔ እያልኩ ያለሁት በትግል ወቅት ትክክል ነው ህብረ ብሔራዊ ነበር ድርጅት ያው ድርጅት ነው አብዛኞቹ የአማራ ተወላጆች ስለነበሩ አታጋይ ድርጅት ስላልነበረው የአማራ ህዝብ በአዴን እየተደራጀው በወቅቱ በነበረው የብሄር ብሄረሰቦች ጥያቄ የብሔር ጥያቄ ትክክል ነው። ኢህዴን በዛ ደረጃ እንደ አማራ ነኝ ብሎ የወጣበት ሁኔታ አልነበረ። ምክንያቱም በወሳኝ መልኩ ያ ጉዳይ ሲቀነቀነ የነበረው በሌሎች ብሄር ብሔረ ጭቁን ብሔር ብሔረሰቦች ስለነበረ ነው። ይህን ታሪካዊና ነባራዊ ሁኔታ መካድ ተገቢ አይመስለኝም። ከዛ በኋላ ግን ከሽግግሩ በኋላ ነባራዊ ለውጥ የሚያሳይ የነበረው ሁሉም በየብሔሩ ሲደራጅ ይሄደንም የክልሉን የሚወክል ድርጅት ሆኖ የወጣበት ሁኔታ ነው የነበረ። እ ህዝቡ ጠይቆት ነው በአማራነት መደራጀት እንፈልጋለን ወክለን ብሎት ነው ብአዴንን በዛ ደረጃ ወደ አማራነት የተቀየረው። አቶ ልደቱ እርሶ ያውቁ የለ እንዴ? የወሎ ህዝብ የጎንደር ህዝብ እኮ ነው አርሶ አደር እኮ ነው ከብአዴን ጋር ሲታገል የነበረው ፈልጎና ፈቅዶ ነው እንጂ። እሺ እዛ ላይ እናቁመው። እንግዲህ በቂ ተናገራችሁ መሰለኝ። እንግዲህ በፌዴራላዊ አስተዳደርና በክልላዊ አስተዳደሮች መካከል ያለው ግንኙነት ምንድን ነው? ወደ አቶ ታምራት ልመለስ። ህገ መንግስቱ ላይ በግልጽ የተቀመጠ ነው። የክልሎች ስልጣን አለ፣ የፌዴራል መንግስት ስልጣን አለ። ክልሎች ራሳቸውን በራሳቸው የሚያስተዳድሩበት በህገ መንግስቱ ቁጭ ብሏል። ክልሎች እነማን እንደሆኑ ተቀምጧል። በምን አይነት መልኩ ክልል እንደሚደራጅ ተቀምጧል። በዝርዝር እና በግልጽ ሁሉም በሚያውቀው መልኩ አንድ ተመሳሳይ ስነንቦና ያላቸው ተመሳሳይ ቋንቋ የሚናገሩ ተመሳሳይ ታሪክ አለን ብለው የሚያምኑ በዚህ ደረጃ ሊደራጁ እንደሚችሉ ተቀምጦ ክልሎች የተደራጁበት ሁኔታ ነው ያለው። ፌዴራል መንግስትም በጋራ ነው እየመሩ ያሉት። ፌዴራል መንግስት በህዝብ ተወካዮች ምክር ቤት በየአምስት ዓመቱ የሚደረገው ምርጫ፣ በፌዴሬሽን ምክር ቤትም እንደዚሁ ግን ብሄርን መሰረት ያደረገ ብሄረሰብን መሰረት ያደረገ እየተወከለ የመጣበት እና በዚህ ደረጃ እየተዳደረ ያለበት ሁኔታ ነው ያለ። ዶክተር መረራ የሁሉም ችግሮች እናት አቤታዊ ዴሞክራሲ የሚባለው ነው። ይሄ አቤታዊ ዴሞክራሲ የስልጣን ክፍፍልን አይፈቅድም። ነጻ ፍርድ ቤት እንዲኖር አያደርግም። ነጻ ፓርላማ ህግ አውጪ እንዲኖር አያደርግም። ነጻ ተቋማት እንዲኖር አያደርግም። ነጻ ሚዲያ እንዲኖር አያደርግም። ክልሎችን በነጻነት እንዲደራጁ አያደርግም። ኢትዮጵያ ውስጥ አሁን ያለው በግልጽ ቋንቋ ለማስቀመጥ የሞግዚት አስተዳደሮች ናቸው። ለምሳሌ ኦሮሚያ ውስጥ፣ አማራ ውስጥ፣ ደቡብ፣ ሶማሌ፣ ገምቤላ፣ አፋር ተብሎ የተሰየሙት የሞግዚት አስተዳደሮች ናቸው እንጂ የራሳቸው ህይወት ያላቸው ያንን ህዝብ የሚወክሉ በዛ ህዝብ ተቀባይነት ያላቸው እነዛ ህዝቦች የሚያምኑባቸው የመንግስታዊ መዋቅሮች አይደሉም። ዲሞክራሲያዊም አይደሉም፣ አፈጣጠራቸው ፌዴራላዊም አይደሉም። ያደጎችን እየጠየቅን ያለ ነው። በወረቀት ለተጻፉ ለሀያ አራት ሀያ አምስት ዓመታት ለኢትዮጵያ ህዝብ ቃል የተገቡላቸው መሰረታዊ መብቶች በህገ መንግስቱ ላይ የተጻፉ እንኳን ስራ ላይ አውሉ። እናውም ከአጼዎች ዘመን የበለጠ አፋኝ ማዕከላዊነትን ያጠበቀ የህዝቦችን መብት የገፈፈ ፌዴራል ስልዓት ብሎ እኮ የመሬት ላይ ያስቀምጡት እኮ። እሺ ዶክተር መረራ እንግዲህ ከዛ ጋር ተያያዙ፣ ልክ ወዴት ይወስደናል ይሄ አሁን ኢትዮጵያ ውስጥ በመነሳት ላይ ያለው ተቃውሞ በኦሮሚያ በአማራ ክልል አሁን ኮንሶ አካባቢ የመሳሰሉ ተቃውሞዎች እየተነሱ ናቸውና ለዚህ መንስኤው ምንድን ነው? በዚህ ውይይት ላይ እየተሳተፉ ያሉት ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀኔ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዋና ዳይሬክተር፣ እንዲሁም አቶ ልደቱ አያሌው የኢዴፓ ማዕከላዊ ምክር ቤት አባል ናቸው። ዝግጅቱ እንደሰማችሁት በጥያቄ ነው ተንጠልጥሎ ያለው በሌላ ዝግጅት ይቀጥላል። ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት መከታተል እንድትችሉ ተጨማሪ የስርጭት መስመሮችን ከፍተንላችኋል። በ22 ሜትር ባንድ በ13615 ኪሎ ሄርትስ። ደግመዋለሁ። በ22 ሜትር ባንድ በ13615 ኪሎ ሄርትስ። በተጨማሪም በ25 ሜትር ባንድ በ12110 ኪሎ ሄርትስ። በ25 ሜትር ባንድ በ12110 ኪሎ ሄርትስ በመደበኛነት ከምናስተላልፍባቸው መስመሮች በተጨማሪ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ ሌሎች የመረበሽና በደንብ ያለመሰማት ሁኔታዎች ቢያጋጥሟችሁ እባካችሁ አሳውቁን በተለያዩ በምታገኙን መስመሮች ለማስተካከልና ጥራታችንን ለመጠበቅ ተጨማሪ ጥረቶችን እናደርጋለን አሁን ወደ ተከታዩ ዘገባ እናልፋለን የአፍሪካ አሜሪካውያን ታሪክ ቤተ መዘክር በዋሽንግተን ዲሲ የተከታዩ ዘገባ ትኩረት ነው። የስሚትሶኒያን ብሔራዊ የአፍሪቃ አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር ባለፈው ቅዳሜ በዚህ በዋሽንግተን ዲሲ ተመርቆ ተከፍቷል። ይህ ቤተ መዘክር ይህች አገር አሁን ያለችበት ደረጃ ላይ እንድትደርስ ብዙ አስተዋጽኦ ያበረከቱ ነገር ግን ታሪካቸው ተዘውትሮ የማይነገርላቸውን ጥቁር አሜሪካውያን ሚና የተሻለ ግንዛቤ እንዲያገኝ እናም እንዲከበር ይረዳል የሚል እምነት ተሳድሯል። በ540 ሚሊዮን ዶላር ወጪ የተሠራው ቤተ መዘክር መክፈቻ ላይ ብዙ ወይም በብዙ አስር ሺዎች የተቆጠሩ ሰዎች ተገኝተው ደስታቸውን ገልጠዋል። ቆንጅታየ ትከታትለዋለች። እነሆ ይህን ቤተ መዘክር ለዓለም ሁሉ ክፍት እናርገው። በቨርጂኒያ ዊልያምስበርግ ከተማ ከሚገኝ ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን ተጭኖ የመጣውን ደወል በመደወል የዚህን ታሪካዊ ቤተ መዘክር መከፈት የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ኦባማ አበሰሩ። በባርነት ይኖሩ ከነበረበት ከሚሲሲፒ ካመለጡ ወላጆች የተወለዱት የዘጠና ዘጠኝ ዓመቷ አረጋዊት ሩት ቦነር ከፕሬዝደንት ኦባማና ከቀዳማዊት እመቤት ሚሼል ጋር ሆነው ደወሉን በመደወል ይህን ታሪክ ለማብሰር እድሜ አግኝተዋል። በሥነ ሥርዓቱ ላይ የቀድሞ ፕሬዚደንቶች ጆርጅ ደብሊው ቡሽና ባለቤታቸው ሎራ፣ እንዲሁም ፕሬዝደንት ቢል ክሊንተን፣ ምክትል ፕሬዝደንት ጆ ባይደንና ባለቤታቸው ጂል ባይደን ተገኝተዋል። አዲሱ ባለ አምስት ፎቅ ቤተ መዘክር ጎብኚዎችን ከጨለማው የባሪያ ፍንገላ ዘመን አንስቶ በነበሩትና አሁንም ባሉት ምዕራፎች የሚያጓጉዝ ነው። ዕድሜ የጠገቡና ከትውልድ ትውልድ ተቀባብለው የቆዩ ታሪካዊ መታሰቢያዎች ከቤተሰቦች ተሰጥተው በቤተ መዘክሩ ተሰብስበዋል። በባሪያ ፍንገላ ዘመን ይፈጸሙ የነበሩትን ግፎች ከሚያሳዩት የእግር ብረትና የባሮች ሽያጭና ግዢ ውል የተደረገባቸውን ደረሰኞች ጨምሮ አያሌ ዘግናኝ ማስታወሻዎች ብቻ ሳይሆኑ ጥረው ግረው ለሀገራቸው፣ ለቤተሰባቸውና ለራሳቸው ከፍተኛ ክንዋኔ ያበረከቱ ተራ ጥቁሮችም ታሪክ የሚዘክሩ አሉበት። ቤተ መዘክሩ ሲከፈት በእለቱ ለመገኘት ከተለያዩ የአሜሪካ አካባቢዎች ወደ ዋሽንግተን ከመጡ አሜሪካውያን አንዷ ዋንዳ ሙር፣ ብዙ ሰዎች ስለ ባሪያ ፍንገላ ዘመን ማውራት አይፈልጉም። እኔ እንደሚመስለኝ ግን የእኛ ቅም አያቶች ከአፍሪቃ በባርነት የመጡ ናቸው፣ ልናፍርባቸው አይገባም። በጣም ብርቱ በመሆናቸው እኛም እዚህ ልንደርስ በቅተናል። ወይዘሮ ብዙዬ ወርቁ ልጆቼ ይህ ታሪክ ታሪካቸው በመሆኑ ማየት ስላለባቸው ይዣቸው መጣው ብላለች። እዚህ ሀገር እንደ መኖራችን መጠን፣ ጥቁርም እንደ መሆናችን መጠን ትንሿ ልጄም እዚህም ትወልዳለች ያው እሷም አፍሪካን አሜሪካን ነች ማለት ነው። የድሮ ያለፈ ታሪክን የጥቁሮች ያለፈ ታሪክን ህይወትን ከሱ ብዙ ምንማረው ነገር ስላለ ያው እሱን ለማሳየት ነው ማለት ነው ያለፉበትን ሁኔታ ለዚህ እንዴት እንደበቃን፣ እኛም እዚህ መኖራችን ያው በእነሱ ትግልም ስለሆነ እንደ ጥቁር ሕዝብ፣ ስለዚህ እሱንም ለማሳየት ጭምር ነው። ስሜ ጽዮን አሰፋ ነው እና እዚህ ሙዚየሙ ማየት ስለፈለግኩ ነው ደስ ገብተሽ ለማየት እድል አግኝተሻል? ትኬቶች አልቀዋል ተብሏልና ምናልባት አላየሽ ይሆናል። ትኬት አልቆብኛል፣ ገብቼ ለማየት አልቻልኩኝም። ግን በድጋሚ መጥተን እናየዋለን። የተለያዩ ታዋቂ ሰዎች ንግግሮችን ፕሬዚደንት ኦባማ ጭምርም ያደረጉትን ንግግር እሱን ተከታትለናል። በቲቪ ዜና ላይ እንዳየሁት ከሆነ የጥቁሮች በስሌቨሪ ታይም ላይ እንዴት ሲቀጡ እንደነበረ፣ እንዴት ወደዚህ ሲጓጓዙ እንደነበረ፣ የታሰሩበት ካቴናዎች ምናምን የብረት ካቴና አይቻለውኝ፣ እና ደግሞ የተወሰነ የኃይለ ሥላሴ አረንጓዴ፣ ቢጫ፣ ቀይ እሳቸው ምስል ያለበትን ኮብያ አይቻለው። በምስሉ ማለት ነው። አንደኛ ቶሎ እንድ በጣም ያደረገኝ እሱ ነው። ሰው የእኛም ታሪክ አለበት ማለት ነው። ለጓደኞቼ አሁን ቫይበር ላይ ያላኩላቸው ነበር ምስልን እና እዛ ነው ያለነው። ቀኑ ሙሉ ስለሆነ ፕሮግራሙ መታችሁ ጆይን አርጉ እያልኳቸው ነበር። ይሄ የኛም ታሪክ ነው፣ ግዴታ እዚህ በስለ ቦነ መምጣት የለብንም ጥቁርነታችን በራሱ በቂ ነው ማለት ነው። ታሪክ ያስተሳሰረናል። ስለዚህ ሁሉም ሰው ኢትዮጵያዊ የሆነ ሰው መጥቶ ቢያዩ ደስ ይለኛል። በነገሮች ላይ ወይዘሮ ብዙ ባሁኑ ጊዜ ይህንን ቤተ መዘክር መርቀው የከፈቱት የመጀመሪያው ጥቁር አሜሪካዊ ፕሬዝደንት ባራክ ኦባማ ናቸው። ሌላ ታሪክ እየተሰራ ነው። ሴት የትልቅ ፓርቲ እጩ ፕሬዝደንት ለመጀመሪያ ጊዜ ሂለሪ ክሊንተን ሆነዋል። የሴቶች ልጆች እናት እንደመሆንሽ ደግሞ ቀደም ሲል ምንዳልሹ፣ ሴቷ ልጄ፣ ትንሿ ልጄ እዚህ ነው የተወለደችው፣ አፍሪካዊት አሜሪካዊት ነች ብለሻል። ምን ይሰማሻል በዚህ ታሪክ? በጣም ደስ ይለኛል። እዚህ በታላቁ አሜሪካ ሴት ለመጀመሪያ ጊዜ ፕሬዚደንት ሆና ልትመረጥ ስለሆነ በጣም ደስ ይለናል። እንደገና ደግሞ ሌላው ታሪክ ደግሞ ጥቁር አሜሪካዊ ባራክ ኦባማም ጭምር የእሱም ታሪክ ሆኖ ሳለ እንደገና ደግሞ የሴት ፕሬዚደንት መኖሩም ትልቅ ታሪክ ነው በአሜሪካ ውስጥ ና ይህንም ማየት ለኛ በጣም ትልቅ እድል ነው። ሄላሪ ትመረጣለች ብለን ደግሞ በጣም እናስባለን። የእሷ ደጋፊዎችም ነን። በጣም አድርጌ አመሰግናለሁ ወይዘሮ ብዙ መልካም ቴንክ ዩ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ኢትዮጵያ ውስጥ ያለው ሁኔታ በተለይም በኦሮሚያ እና በአማራ ክልል ያለው አለመረጋጋት ያሳስባታል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በቃለ መጠይቅ ተናግረዋል። ቶማስ ግሪንፊልድ ኒውዮርክ ከተማ በመካሄድ ላይ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ሆነው ሲናገሩ የኢትዮጵያ መንግስት ለተቃውሞው የሰጠው ምላሽ ከባድ ነበር ብለዋል። ያለን open the possibility for press freedom የኢትዮጵያ መንግስት ችግሩን በንግግር እንዲፈታ ተወያይተናል። የፕሬስ ነጻነት እንዲኖር ህዝባዊ ማህበራት በሚገባ ለመስራት እንዲችሉ፣ የታሰሩትም እንዲፈቱ ተነጋግረናል። በኦሮሚያ ጸረ መንግስት ተቃውሞ የተጀመረው ባለፈው አመት ህዳር ወር ላይ ሲሆን በሰሜን አማራ ክልልም ተቃውሞ ተነስቷል። ዩናይትድ ስቴትስ ሁኔታው ሊባባስ ይችላል የሚል እምነት እንዳላት የኢትዮጵያ መንግስትም እንደሚገነዘብ ረዳት ሚኒስትር ግሪንፊልድ ጠቁመዋል። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ኒውዮርክ ከተማ ላይ ተገናኝተን ተነጋግረናል። መንግስታቸው በሁኔታው ላይ ያለውን አያያዝ እንዲያጤን አበረታተናቸዋል። በተቻለ ፍጥነት መፍትሄ ካልተገኘለት በስተቀር እየተባባሰ ሊሄድ ይችላል የሚል እምነት አለን ሲሉም ረዳት ሚኒስትሯ አስገንዝበዋል፣ በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልነሳ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ01 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 22 ብር ከ01፣ የመግዣ ዋጋ 22 ብር ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ69 ሳንቲም ተመንዝሯል። አንድ የእንግሊዝ ፓውንድ 28 ብር ከ65 ሳንቲም ነው። በኢትዮጵያ ሚቴሮሎጂ ኤጀንሲ ትንባያ መሰረት ነገ ረቡዕ መስከረም 18 2009 ዓ ም አዲስ አበባ ዝናባማ እንደምትሆን ተተንብዋል። ከፍተኛ ሙቀቷ 22፣ ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። የተከበራችሁ አድማጮች ዝግጅታችን እስኪጠናቀቅ የመስቀልን በዓል ምክንያት በማድረግ አንድ ሙዚቃ እንጋብዛችሁ። የበዓሉ ዜማ ነበረ። ሰዓታችን የበቃ አይመስልም። በዚሁ ልንቋጭ ነው። ታዲያ የፕሮግራም ማሳሰቢያ ያለን ሰለሞን። አሁን በወቅታዊ ጉዳዮች ላይ የኢትዮጵያ መንግስት ባለስልጣናት ለጥያቄዎቻችሁ መልስ ይሰጣሉ። በስልክ ቁጥር 2022059942 የውስጥ መስመር 14፣ እደግመዋለሁ 2022059942 የውስጥ መስመር 14፣ እንዲሁም በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም ላይ ጥያቄዎቻችሁን እስከ ፊታችን ሐሙስ ምሽት ወይም አርብ ጠዋት ድረስ ላኩልን። የምሽቱ ፕሮግራማችንን በዚሁ መቋጨታችን ነው። አድማጮች፣ የትግርኛ ስርጭት ይቀጥላል። በእኛ በኩል በነገው ምሽት ፕሮግራም መልሰን እንገናኛለን። ሰላም፣ መልካም መስቀል፣ በደህና ደሩ።